በሊባኖስ በስራ ላይ የተሰማሩ ኢትዮጵያውያን በመቶ ሺዎች ይገመታሉ። በህጋዊ የስራ ፈቃድ ከገቡ በኋላ በተለያዩ ምክንያቶች ያለ ስራ ፈቃድ በስራ ላይ የተሰማሩ ኢትዮጵያውያን ቁጥርም በርካታ ነው። በቅርቡ በኢትዮጵያ በሊባኖስ መካከል በተደረሰው ስምምነት መሰረት ፈቃድ የሌላቸውና ወደ ሀገራቸው መግባት የሚፈልጉ ኢትዮጵያውያን መመለስ ጀምረዋል። ሰፈን ኃይሌ ቤሩት በፈቃድ ለሶስት አመታት ያለ ፈቃድ ደግሞ ለስድስት አመታት በስራ ላይ ቆይታለች። ወደ ኢትዮጵያ ለመመለስ ከተመዘገቡት መካከል አንዷ ናት። ኢምባሲያችን በየአራት አመት በየአምስት አመቱ ወረቀት የሌላቸው ልጆች እንዲሳፈሩ እንትን ይላል። ያው ፍቃድ ያስፈቅዳል ከመንግስት ማለት ነው። ያው መንግስት ሲፈቅድ መሳፈር የሚፈልጉ ልጆች ሄዶ ይመዘገባሉ። ወረቀታቸውን ያው መንግስት ይጨርስላቸው ወረቀቱ ወደ እኛ ኢምባሲ ይተላለፋል። ከዛም በኋላ ያው የሚከፈለው ይመጣል ማለት ከተመዘገብንማ ቆይተናል። አሁን ግን ያው አንደኛ ዙር አሳፍሯል። እኛ ደግሞ ሁለተኛ ዙር ነን። ከአስር ቀን ወይ ከአስራ አምስት ቀን በኋላ ያው በቀጥታ እንደምንሳፈር ነው እንትን ያሉ ምንም ዛሬ ይሄዳል ካብቀን ምናምን ጨርሰን ይመጣ ነው ባትኛ ይባል። እሺ መልካም መንገድ። አሚን ቆ ቤይሩት ከመጣ አምስት አመት አልፎታል። ለእርሻ ስራ ስምምነት ነበር ወደ ቤይሩት የመጣው አሁን ግን ያለ ስራ ፈቃድ በስራ ላይ ይገኛል። አገሩ ያው ግዴታ መስራት ስላለብሽ ግዴታ ስለምንር ሰሬልት አይመችም ስለ ይከብዳል ያው ከጉልበት ስራዎች ምን ማይሰራ ይላል። እንግዲህ መቼም አላማ ይኖረሃል እዚህ ስትመጣ ና ምንድን ነበር አላማ? ያው አላማችን ነው ላችን ሰርስን ለገር ነው መለጡ ሄዱ ለመለወጥ ነው የመጣኸው ሰርተህ ስትመጣ በኮንትራት ነው የመጣኸው? የኮንትራት ነው የመጣሁት። ለአራት አመት ለአራት አመት። አይ መጀመሪያማ እርሻ ነው የመጣሁት። ከዛ በኋላ ከዛ ወጥቼ በቃ ወደ ሌላ ስራ ገባ። እርሻው አልተመቸህም? አይ ከብዳ፣ ቀን ሙሉ እርሻ ውስጥ መዋል ነው። ምንድን ነበር የምትሰራው? ያው እንትን ይተከላል ምናምን ነገር ቲማቲም፣ ብዙ ነገሮች እነዚህ ደርስ እንትን ማለት ነው። ምን ያህል ይከፍሉህ ነበረ? ያኔ እንደዛ እርሻ እየሰራህ አይደለም? እዛ ያለው 300 ደራ። ስንት ሰዓት ነው የምትሰራው? በኢትዮጵያኒ ከሁለት ሰዓት ከአራት ሰዓት ና ማታ ያ አምስት ሰዓት ና በኢትዮጵያ አምስት። ሰላም ተስፋዬ የፍካት ኢትዮጵያ የበጎ ምግባር ማህበር አባላት መካከል አንዷ ናት። መቶ ሰላሳ መቶ ሰላሳ አራት ነው የሄድኩት የዛሬ መጀመሪያው የመጀመሪያው ዙር ማለት ነው። አሁን በሁለተኛው ደግሞ ሁለት መቶ ሶስት ሁለት መቶ ሶስት ሁለተኛው ዙር ማለት ነው። አሁን እያለ ይቀጥላል ማለት ነው። አሁን እነዚህ መኖሪያ ፈቃድ የሌላቸው ወደ ኢትዮጵያ መግባት የሚፈልጉ ወጣቶች ናቸው የተመዘገቡት። አዎ በምህረት አዋጅ የተመዘገቡት ማለት ነው። በፈቃደኝነት በፈቃደኝነት እንጂ የሊባኖስ መንግስት ውጡልኝ ብሎ አላለም። ውጡልኝ ሳይሆን በፈቃደኝነት መኖሪያ ፍቃድ የሌለው መውጣት ይችላል ብሎ ጠየቀ፣ እንደምገባ አደረጉ። የዛሬ ዓመት ነው ምዝገባ የተደረገ የተካሄደው። ከዛ በቃ በአሁኑ ዓመት ደግሞ ምን ያህል ሰው ነበር የተመዘገበው? እንደው ወሬውን ከሰማሽ የተባለው ከአንድ ሺህ ምናምን በላይ ነው የተመዘገቡት የተባለው። አሁን በአዲሱ ዙርን ጭምር ሁለት ሺህ ይጠጋሉ ተብሎ ይገመታል። ሁለተኛም ዙርም መዝግበዋል። ልክ እነዛኞች የመጀመሪያው ዙሮቹ መሄድ ሲጀምሩ መሀል ላይ ምዝገባ ጀምረው ነበረ። ሲመለሱ የራሳቸውን ትኬት ራሳቸው ችለው ነው የሚሄዱት። ይሄዱ ሁለት መቶ የቀራማ የሚባል አለ፣ እሱን ይከፍላሉ። መቶ ዶላር ደግሞ ጉዳይ የሚያስፈጽሙበት የመቶ ዶላር ይከፍላሉ ይችላሉ ሶስት መቶ ሀምሳ ይስኬታቸው ነው። ሁለት መቶ እንደ ቅጣት ማለት ነው። አሁን ኢቃማ የመኖሪያ አቃድ ስናሰራ የአመት ሁለት መቶ ዶላር ነው የምንከፍለው። እነሷ ለምሳሌ አስር አመት ስድስት አመት የጠፋ እኩል ሁለት መቶ ዶላር ተገምቶበት እንደ ምህረት ተደርጎ ሁለት መቶ ብቻ ይከፍላሉ ማለት ስማቸው ዝርዝራቸው የወጣ ዛሬና ነገ ክፍያውን እንዲያጠናቅቁ ተብሎ ያው እንዳየሹ ወርዷል በሶስት በአራት እና በአምስት ማለት ነው። ደግሞ ይሄ የምረት አዋጁ ያው ቶሎ ቶሎ አይካሄድም። የዚህ ሀገር በየአምስት አመቱ በየአራት አመቱ ነው እንደዚህ አይነት ቻንስ የሚመጣው። አይፈቅዱም ቶሎ ቶሎ መኖሪያ የሌለው ዝም ብሎ ብድግብ እየሉጣ ቢል አይችልም። ኖ ኖ የለም፣ እንደዚያ የለም። እንደዚህ አይነት ህግ የለም። ስቲል እንኳን ታመው ራሱ በጣም በፕሮሰስ ነው የሚወጡ የቀረማ ከፍለው ጻፋለ የአኪማት ድርጃ ሱ ተጭፎ በጣም ሳ በጣም ነው የሚያስቸግር እንደሌላ ሀገር አይደለም። መግባት እንጂ መውጣቱ ይከብዳል፣ እዚህ ሀገር ወረቀት ከሌለ። በአዲስ አመት ዋዜማ የፍካት ኢትዮጵያ አባላቶች ተሰባስባችሁ በቤይሩት መጠለያ ውስጥ የሚገኙ ከሰባ በላይ የሚሆኑ ከህሙማኑ ጋር በአሉን አብራቸው አክብራቸዋል። ያው እንግዲህ የጀመር ነው ፕሮግራሙ ቅዳሜ ዕለት ነበረ። ቅዳሜ ማታ ጀመር ነው ያንን ወጥ በመስራት አንዳንድ ማቴሪያሎችን በማቅረብ ቅዳሜ ጀመር ነው። እሁድ ዕለት ደግሞ እዛ ግቢ በመገናኘት ተሰባስበን ከግሩፕ በውጭ የሚሆኑ እህቶች ነበሩ። ይህን ጥሪ በፌስቡክ አስተላልፈን የመጡ ልጆችም ነበሩ፣ ከፍካት ውጭ ማለት ነው። በጣም ደስ ሲል ነበረ ፕሮግራሙ። ኢትዮጵያ ወጥ ዶሮ ወጥን በመስራት ዳቦዎችን ነበሩ፣ ጣፋጮች በማድረግ የቡና ሴሬሞኒ ነበረ። በጣም ደስ በሚል ሁኔታ አድርገን እንዲሁም ደግሞ አበባዬ ተጨፍሮ ከኤምባሲውም አካል እንዲሁም ደግሞ ከህብረተሰቡ እዛው ከነበር ነው ከግሩፕ አባል የተወሰነ ሳንቲም እስከ ሶስት መቶ ሀምሳ ዶላር ያህል ተሰብስቦ ያን እንደዚሁ እዛው ላሉ ደግሞ ለተጎዱት እንዲሁም ለሚሳፈሩት ሻንጣ ማቅረብ ማቴሪያል ማቅረብ ላይ ነው የዋለው ማለት ነው። በጣም ደስ ይል ነበረ። አሁን ከተመዘገቡት ውስጥ የሚሄዱ ልጆች አሉ። ከመጠለያ ውስጥ ከተመዘገቡት ውስጥ የእነሱ ለብቻ አሉ። አሁን አይ ቲንክ በዚህ ሳምንት ውስጥ እንደውም የሚሳፈሩ አምስት ልጆች አሉ። ከዛ ውጪ ደግሞ እንደዚሁም ደግሞ አንድ ሶስት ልጆች አሉ ከመጠለያው ውጪ ፕሮሰስ ያላቸው፣ በጣም ኢምፖርታንት በቃ ጉዳይ ያላቸው ልጆች ማለት ነው አሉ። የሚሳፈሩ ልጆች ከውስጥ አሉ። ያው ግን እየተካ ነው እንጂ የቀነሰ የሚሄደው ነገር የለም የመጠለያው ጉዳይ ጨምራል፣ ሊቀንሳል አሁን ባለፈው ወደ ሰባ ነበሩ። አሁን ደግሞ ሰማንያ ሰማንያ ስድስት ይጠጋሉ ማለት ነው። ብቻ ሳይሆን ያው ደሞዝ በመከልከል ያመት ከአምስት ወር ምናምን በተለያዩ ምክንያቶች የመጡ ልጆች ናቸው። ህመም ብቻ አይደለም። ለአስራ አንድ አመታት በሊባኖስ በስራ ላይ ተገኛለች። መጀመሪያ በስራ ስምምነት ከመጣችበት ቤት በምን ምክንያት እንደወጣች ትናገራለች። ቆንጆ ነኝ እንኳን በአንድ ቀን ስታት ነው የወጣሁት። እኔ ራሴ ከወጣው በኋላ ራሱ ቆጥቶኛል የማልመለስበት ነገሩ ነው ነው እንጂ ምን ምንድን ነበር የተፈጠረው? የሆነ ራት ግብዣ ነበረ። እዛ ላይ ተጣላን፣ እኔ እና ሰውየው። ከሰውየው ከጣጣላን በኋላ ከሴትያ ጋር ድጋሚ ተጣላ። በቃ በዛ ምክንያት ቢሮ ሰጂኝ ስላት ቢሮ አልወስድሽም ብላ እሷ ጠበቃ ስለሆነች ፖሊሶች አመጠት ስለመቱኝ ብቻ ተናድጅ ጥ እየወጣሁ እንጂ ሌላ እንኳን ከእሷ ጋራ በጣም ፍቅር ነበር ከሴትዬ ጋር። በአንድ ቀን ስታት ነው እኔ ቀይኑ ሳሊዝ ነው የወጣሁት። በምን ምክንያት ነው የተጣላችሁት? ሳቡሌ ተጫቅሱ ነው። ምንድን ነው ሳቡሌ ማለት? ልክ እንደ ሰላጣ የሚበላ ማለት ነው። እና እሱን ግብዣ ስለነበረ እሱን ከትፌን የጠበኩት፣ እሱ በጣም ከውጭ ተናዶ ስለመጣ ለምን ተከትፎ ጠበቀኝ? በዛ የተነሳ ነጠብ ያነ እንደሁም ከኔ ጋር ነበረ መጀመሪያ ከሚስቱ ጋር ነበረ ነገሮቹ እየባሱ እየባሱ ሲመጣ ከኔ ጋር ሁሉ ተጣላን። በጣም መጨቃጨቅ ጀመረ ማለት ነው እንጂ ከዛ በፊት እኔ ምንም አይነት ችግር አልነበረብኝም። ከሰዎች ጋርም ከኔ ጋርም ችግር የለም። በጣም በፍቅር ነበር የምንሰራው እና የዛ ለ ግን በጣም ስለተናደድኩ እናቷ ቤትም ሰርቼ ስለመጣኝ በጣም ስለደከመኝም ስለተናደድኩም ጠዋት ተነስቼ ሸጂኝ ስላት ሁለት አመቴን ጨርሼ ነበር። ሶስት አመት ከምናምን ነው ኮንትራክሽን ስለጨረሽ እንትም ቢሮ የለሽም ብላለች ማለት ነው። በዛ ምክንያት ያለኝ አማራጭ ጠፍቶ መስራት ነው። ጠፍቼ የሰራ ስምንት አመት እየሰራ ነው። ተመዝግቤም ሁ ሌሄድ ነው። እግዚአብሔር ይመስገን። ከዚህ ቀደም የኢትዮጵያ ቆንስላ ጽህፈት ቤት አምባሳደር ሀሊማ ማህመድ በሊባኖስ የሚገኙ ኢትዮጵያውያንን በተመለከተ እንዲህ ገልጸውልን ነበር። የእኛ ልጆች ወደ ሊባኖስ ሲመጡ የኢትዮጵያ መንግስት፣ ስድስት አመት ነው ወደ ሰባት አመት ይሆነዋል፣ ህጋዊ የሰራተኛ ስምምነት የለም። ሌጋል ሌጋል ባልሆነ ግለሰቦች እና በግለሰቦች እንደዚሁም በመካከሉ ብዙ ሰንሰለት ያለው ሰዎች የተሳተፉበት የሆነ ነው የሚመጡት ልጆቹ። ሰው ሲመጡ ከዚህ ሀገር ቪዛ ኢሹ ይደረግላቸዋል። ማህበራዊ ጉዳይ ነው፣ ቤተሰቦቹ ጋር የሚሄዱበት ቤተሰቦች ጋር የሚያገናኛቸው እና ቆንስላው የሚገቡትንም ልጆች የገቡትንም ቁጥር የሚገቡትን እነማን እንደሆኑ መረጃው የለውም። ማን የትኛው ቤት ሄደ ማናት ማዛል ስራ እየሰራች ያለችው የሚለውን ነገር አናውቀውም። ይሁንና በልጆቹ ላይ የሚደርሰው አደጋ ወይ ወይ በፖሊስ ነው የሚደወልልን ወይ በዜጎቻችን ይደወላል። በተቻለ አቅም በተለይ ሊባኖስ ከተማ ውስጥ ቤሩት ላሉት ላይ ቶሎ ሄዶ በዛ ቦታ ላይ የመገኘት ከፖሊሶች ጋር ኮሚኒኬት የማድረግ እና እሹውን የመከታተል ነገሮች አሉ። በሊባኖስ በመቶ ሺዎች ከሚቆጠሩት ያለፈቃድ በስራ ላይ ከተሰማሩ ኢትዮጵያውያን መካከል ይህንን ስምምነት በመጠቀም ወደ ኢትዮጵያ ለመመለስ የተመዘገቡት ቁጥር በጣም ጥቂት ነው።